voice of America <laughs> D -O -A. yeah you የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዴሞክራሲ እንዲሰፍን ለማበረታታት በሚል ርዕስ በኮሚቴው ሊቀመንበር ሴናተር ሮበርት ሜንዴዝ በቀረበው ኤስ 3199 በተሰኘው ረቂቅ ህግ ዙሪያ ምስክሮችን ለማሰማት ዛሬ ቀነቀጠሮ ተይዞ ነበረ። ሆኖም የኢትዮጵያ መንግስት በኢትዮጵያ ያሉትን ችግሮች ለመፍታት አሜሪካና ኢትዮጵያ በተሻለ መግባባት እየሰሩ ባሉበት በአሁኑ ሰዓት ረቂቅ ህጉ ለውይይት መቅረቡ ጥረቱን የ የሚያደናቀፍ እና የሁለቱን ሀገራቶች ግንኙነት እንደሚጎዳ ሲገልጽ ጉዳዩን የሚከታተሉ ሌሎች አካላት ደግሞ ህጉ ቢጸድቅ ኢትዮጵያ ወደ ተሻለ ሰላምና ዴሞክራሲ እንድትሄድ የሚገፋፋ ነው በማለት ድጋፋቸውን ገልጸዋል። ስመኝሽ የቆየ ዝርዝር አላት። በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር በሆኑት ሴናተር ሮበርት ሜንዴዝ እንደ አውሮፓያን አቆጣጠር ባለፈው አመት ህዳር ወር ላይ የቀረበውና በሴናተር ጄምስ ሪሽ እና ሴናተር ክሪስ ኩንስ የተደገፈው በኢትዮጵያ ሰላምና ዲሞክራሲ ለማበረታታት በሚል ርዕስ ቀርበው ለዛሬ ምስክሮችን ለመስማት ቀነቀዶ የተያያዘለት ኤስ 3199 ረቂቅ ህግ ኢትዮጵያ ችግሮቿን ለመፍታት እየተንቀሳቀሰች ባለችበት ወቅት መቅረቡ አግባብ አይደለም በማለት ረቂቅ ህጉ እንዲነሳ መጠየቃቸውን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ለአሜሪካ ድምጽ ተናግረዋል። አሜሪካ ችግሩ እንዲፈታ በአስተዳደር ደረጃ ከኢትዮጵያ ጋራ መግባባት ላይ ተደርሶ አስተዳደር ስል የአሜሪካ የውጭ ጉዳይ መስሪያ ቤት፣ የዋይት ሀውስ ከኢትዮጵያ መንግስት ከፍተኛ ኃላፊዎች ጋር ማለትም ከጠቅላይ ሚኒስትሩና ከውጭ ጉዳይ ሚኒስትራችን ጋር በጋራ በቀጥታ ንግግር በማድረግም ሆነ እንደገና ልዩ መልእክተኛ በፊት የነበሩትን በመቀየር የተሻለ ግንኙነት ለመፍጠር ጥረት እየተደረገ ነው። የተሻለ መግባባትም ተፈጥሯል። በእኛም ደረጃ እዚህ ካለው የውጭ ጉዳይ መስሪያ ቤት ጋር የተሻለ መግባባት ይዘን እየሰራን ያለንበት ሰዓት ነው። እንግዲህ ከውጭው ወይም የአሜሪካው ሀውስ ኦፍ ሪፕሬዘንታቲቭ ኤች አር ስልሳ ስድስት ዜሮ ዜሮ የሚባል ዛሬ ደግሞ በሴኔቱ የውጭ ግንኙነት ኮሚቴ ደረጃ ቀርቦ ይታያል የተባለው ኤስ ሰላሳ አንድ ዘጠና ዘጠኝ እየሄደ ያለው እና እነዚህ ሁለት ረቂቅ ህጎች የኢትዮጵያና የአሜሪካን ግንኙነት በጣም የሚጎዱ በኢትዮጵያ የውስጥ ጉዳይ ላይ እንደ አጋር የአሜሪካ አስተዳደር ከኛ ጋራ በተቦት ለመፍታት እየሰራ ያለውን ጥረት የሚያደናቅፉ ስለሆነም ከራሳቸው አስተዳደር ጋር ከያዘው አቋም ጋር የሚጋጩ ጭምር ስለሆነ እነዚህ እንዲቆሙ፣ እንዲቀሩ የሚጠይቅ ጥያቄ ነው ያቀረብ ነው። በደቡብ ካሮላይና የህክምና ዩኒቨርሲቲ መምህርና ጸጥታና ፍትህ ለትግራይ በተሰኘው ተቋም ምክትል ፕሬዚዳንት የሆኑት ዶክተር ሙልጌታ ገብረ እግዚአብሔር በበኩላቸው ኢትዮጵያን አይ ቲንክ ሊረዳ ሊያገዝ ለውይይት ተሰናቶ እየቀረበ ያለ የሴኔት አክት ነው ብዬ ነው የማየው። ምክንያቱም ጽሁፎቹ ላይ ስትገቢ እያንዳንዱ ማለት ነው ሲቪል ሶሳይቲ ኢትዮጵያ ውስጥ እንዲስፈፋ የፖለቲካ ስፔስ የምንለው ትንሽ ከፈት መጥፈት እንዲል ሆን ኢንክሉሲቭ የሆነ ናሽናል ዳያሎግ እንዲኖር እና ነው እዛ ያሉት። አሁን ያለው ለምሳሌ ጦርነቱ እንዲያቆም፣ የጥላቻ ንግግር እንዲቆም፣ ዲስኢንፎርሜሽን፣ ውሸት፣ ማታለል፣ ድሲት ይህ ሁሉ እንዲቆም የሚያበረታታና የሚገፋፋ ነው እና እኔ ኢትዮጵያን ይቀጣል የሚል አይደለም ምልከታዬ ኢትዮጵያን የሚረዳ የሚያገዝ ሁላችንም ልንደግፈው የሚገባ የሰኔክ አክት ነው። ዶክተር ሙልጌታ አክለው ኢትዮጵያ የራሷን የውስጥ ችግሮች በራሷ መፍታት ቢኖርባትም መንግስት ግን ይህን ማድረግ ባለመቻሉ የዩናይትድ ስቴትስ የህግ አውጭና ሙሰኛ ምክር ቤት እየቀረቡ ያሉት ኤች አር 6600 እና ኤስ 3199 አይነት ተመሳሳይ ረቂቅ ህጎች እንዳስገዳጅ ሁኔታ መቅረብ አለባቸውም ይላሉ። አመት ሊሆነው ትንሽ እየቀረው ነው። አስራ ስድስት ወራት አልፎታል። ለምሳሌ በትግራይ ያለው ጦርነት ብዙ ሀይሎችን ያስገባ ጦርነት ነው። እሱ እንዴት ይቁም? በየአካባቢው የምናያቸው ግጭቶች በቤንሻንጉል ጉሙዝ በዩ፣ በአፋር በዩ፣ በአማራ ክልል በዩ፣ በኦስቴርን ኦሮሚያ በዩ፣ ይህ ሁሉ ግጭት እንዴት ሆኖ ይቁም? እንዴት አድርጎ ሰው መተንፈሻ አግኝቶ ወደ ስራው ይግባ የሚለው ጥያቄ ነው ሊመለስ ይሞክረው እና ለዛ የሚሆን የተመቻቸው ሁኔታ እንዲፈጠር የአሜሪካ መንግስት አስገዳጅ የሆኑ ሕጎችን እያወጣ ነው እና አይ ቲንክ የኢትዮጵያ ሕዝብ ይህን ሲያየው ይህን ሲመለከተው በጥሩ ጎኑ ቢያየው እና የኢትዮጵያ ሕዝብ ራሱ ሊያደረገው የሚገባው የነበረውን ስራ ለማቀላጠፍ እና ወደፊት ለመውሰድ የመጣ ሕግ ነው ብሎ ቢደግፈው ጥሩ ይመስለኛል ዩናይትድ ስቴትስ በኢትዮጵያ ያሉት ግጭቶች እንዲቆሙ ጫና ለማሳደር ኢትዮጵያ ከአፍሪካ እድገት እድል ድንጋጌ ወይም አጎዋ በጊዜያዊነት እንድትታገድ ማድረጓን ተከትሎ ኢትዮጵያ በእገዳው ላይ ተቀምጠው የነበሩ በእስር ላይ ያሉ ሰዎች እንዲፈቱ አስቸኳይ ጊዜ አዋጁ እንዲነሳና ሌሎች ተያያዥ መስፈርቶችን በራስ ተነሳሽነት እያሟላች መሆኑንና የአጎዋ እግድ እንዲነሳ ከአሜሪካ ጋር እየሰሩ እንደሆነ የሚገልጹት አምባሳደር ፍጹም በኢትዮጵያ ላይ ተጨማሪ ማዕቀብና ጫና ማሳደር ተገቢ አለመሆኑን በመግለጽ ሁኔታው በድጋሚ እንዲታይ ጥያቄ ማቅረባቸውን ገልጸዋል። ያሉ ችግሮችን ለመፍታት የወሰዳቸው እርምጃዎች ስላመናባቸው ጭምር ያደረጋቸው ናቸው። ስለሆነም ተጨማሪ ጫና በኢትዮጵያ ሕዝብ ላይ ማድረግ በጣም የሚያሳዝን ነው። ኢትዮጵያ ውስጥ እየተፈጠረ ያለውን ከጦርነቱ ጋር ያለውን የተጎሳቆለውን ህብረተሰብ መልሰው ወደ ተሻለ ህይወት እንዲኖር ለማድረግ የምንሰራውን ብድርና እርዳታ የማሰባሰቡ ነው የሚሆን በራሳችን ገቢ የተሻለ ተሰብስበን ከልማቱ ህዝቡን ለመደገፍ የሚደረገውን ጥረት ይህ ነገር እንዳይሻሻል ቸርማን ሜንደዝ በውስጥ የመጣው ችግር እንዲባባስ ኃላፊነት ይወስዳሉ ብዬ አላስብም። በድርቅም ከጦርነት ከግጭት ጋራም ተያይዞም ብዙ አካባቢዎች ላይ ብዙ ህዝብ ከፍተኛ ጉዳት ውስጥ እየገባ ነው ያለው እና ይህ ሁኔታ እንዲባባስ የሚያደርግ ጥያቄ ነው ያቀረቡት። ይሄ በጣም አሳሳኝ ነው። ስለሆነም ይህን ነገር እንደገና እንዲያጤኑት ጥያቄያችንን አቅርበን በድጋሚ እንዲታይ አሳስበናል። ያን እየተከታተል ነው እንገኛለን። በዛሬ ዕለት በዩናይትድ ስቴትስ መወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ እንዲታይና የምስክሮች አስተያየት እንዲደመጥ ቀጠሮ ተይዞለት በነበረው ሂደት ዙሪያ ተጨማሪ መረጃዎችን እያሰባሰብን ሲሆን በጉዳዩ ላይ ያለውን መረጃ ሰፋ ባለ ሁኔታ ይዘን የምንመለስ መሆኑን እንገልጻለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። You're